የአሜሪካ ድምጽ ነው በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 4 2014 ዓ ም ዝግጅታችን ጀመረ። በህወሓት ቁጥጥር ስር ናቸው ከሚባሉ የአማራ ክልል ከተሞችና ሌሎች አካባቢዎች ተፈናቅለው ወደ ዋግህምራ ዞን የሰቆጣ ከተማ የሚገቡ የተፈናቃዮች ቁጥር እየጨመረ መምጣቱን የዞኑ የኮሚኒኬሽን መምሪያ አስታወቀ። ተፈናቃዮችን አነጋግረናል። አንድ ቀን ሰቆጣን የሚገባ ቆም ስናድር አፈሩን አንዷ አለና ቦሀር ግን ዋጥ ነው ዝም ብዬ ቁሴን የንሳጠባውም የለም እንደዛ ቀመጥኳቸው አልፈኛለ ሲሉ በዚህ ዙሪያ ከተሰናዳው ዘገባ የተቀነጨበ ድምፅ ነው ያስደመጥናችሁ። ሙሉ ዘገባውን በአብይ ርዕስ እናሰማችኋለን። የሰብአዊ እርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል እየገቡ አይደለም ሲሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አስታወቁ። በዚህም ጉዳይ ላይ ዘርዘር ያለ ዘገባ አለን። ኦፌኮ ከአማራ ክልል የተነሱ ያላቸው ታጣቂዎች በተለያዩ ስፍራዎች የኦሮሚያ ክልል ወሰንን ጥሰው የመሬት ወረራ ላይ ተሰማርተዋል ሲል አብን በበኩሉ የኦፌኮን መግለጫ በመረጃ ላይ ያልተመሰረተና ግጭት ቀስቃሽ ነው ሲል ተቃውሞታል። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ መሰናዷችን እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ የአሜሪካ ድምጽ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። በምስልና ድምጽ ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውናሉ። አሉ የዌብና የማህበራዊ ድረገጽ ፕሮዲሰራችን ደግሞ አበባየው ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ቆዩ አሁን ለምሽቱ በቀዳሚነት ወደ መራረጥ ናቸው ዓለም አቀፍ ዜናዎች ነው የምናሻገራችሁ ከዜናዎቹ ጋር አብራችሁን ቆዩ ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የአውሮፓ ህብረት የማሊውን የወታደራዊ ስልጠና ተልእኮውን እንደሚያቆም አስታወቀ። አህጉራዊው ህብረት የማሊ ወታደሮችን የማሰልጠን ተልእኮውን ለማቆም ትናንት ሰኞ ውሳኔ ላይ መድረሱን አንድ ከፍተኛ የህብረቱ ዲፕሎማት ገልጸዋል። አክለውም ነገር ግን ከሳህል አካባቢ በጠቅላላ እንወጣለን ማለት አይደለም ብለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊው ጆሴፕ ቦሬል ባካሄዱት ጋዜጣዊ ጉባኤ የማሊን የጦር ኃይሎችና ብሔራዊ ዘብ ማሰልጠኛ ስምሪታችን ይቆማል። ነገር ግን የሳህል አካባቢ ነገር በቃን ማለታችን አይደለም ብለዋል። ቅድሚያ ትኩረት የምንሰጠው አካባቢ ነው። እንዲያውም ተጨማሪ ድጋፍ ለመስጠት እንፈልጋለን ብለዋል። ውሳኔው ላይ የተደረሰው ማሊ ውስጥ የደረሱት ክስተቶች የሩሲያው የግል ወታደራዊ ኩባንያ ቫግነር ግሩፕ በሀገሪቱ ጣልቃ እንደማይገባ ምንም አይነት ዋስትና ባለማግኘታችን ተገደን ነው ብለዋል። የማሊ ወታደሮችና በአዳን ተዋጊዎች በምስራቅ ማሊ ሞራ መንደር ውስጥ ባለፈው ወር 300 ሲቪሎችን ገድለዋል ሲል ሂዩማን ራይትስ ዋች ባወጣው ሪፖርት ማስታወቁ የሚዘነጋ አይደለም። የሩሲያው የወርቅ ማዕድን ኩባንያ ኖር ጎልድ የቡርኪና ፋሶ የወርቅ ማዕድን ማውጣት ስምሪቱን እንደሚያቆም አስታውቋል። ትናንት ባወጣው መግለጫ ከውሳኔው ላይ የደረሰው የሀገሪቱ የጸጥታ መደፍረስ እየተባባሰ በመሄዱ ነው ብለዋል። ከሩሲያው ኖርድ ጎልድ ጋር የሚሰራው ታፓርኮ የተባለው ኩባንያ ዋና ስራ አስኪያጅ ባወጡት መግለጫ እርምጃውን የወሰድነው በማዕድን ቁፋሮ እንቅስቃሴያችንና በሰራተኞቻችን ደህንነት ላይ የተደቀነው አደጋ እየተባባሰ በመሆኑ ነው ብለዋል። በኩባንያው አስር ከመቶ ድርሻ የያዘው የቡርኪና መንግስት አስተያየት ግን እንዳልተገኘ ሮይተርስ ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአውሮፓ ህብረት በሁሉም የሩሲያ ባንኮች ላይ ማዕቀብ እንዲጥልና ነዳጇንም መግዛት እንዲያቆም የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ጠይቀዋል። ዘገባውን ስመኝሽ የቆየ ታቀርበዋለች። ዛሬ ለሊትዌንያ የምክር ቤት አባላት በቪዲዮ ንግግር ያደረጉት ዜሌንስኪ የአውሮፓ ሀገሮች ከሩሲያ ጋር መነገዳቸውን ከቀጠሉ የሩሲያ መሪዎች ምንም ቅጣት አይደርስብንም ይላሉ ሲሉ አሳስበዋል። የአውሮፓ ህብረት አባል ሀገሮች የሩሲያ ባለስልጣናትና የንግድ ድርጅቶች ላይ ያነጣጠሩ በርካታ ማዕቀቦች የጣሉ ሲሆን ነዳጅና ጋዝ መግዛታቸውን ፈጥነው ማቆም ላይ እያመነቱ ናቸው። አንዳንዶቹ ሀገሮች በሩሲያ የነዳጅ አቅርቦት ላይ በእጅጉ የሚተማመኑ በመሆናቸው ያቆሙ እንደሆን ኢኮኖሚያቸው ይጎዳል የሚል ስጋት አላቸው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ዛሬ በዓለም ላይ ማንንም በተለይ ደግሞ ሩሲያን የምታክል ትልቅ ሀገር ማግለል አይቻልም ብለዋል። ሩሲያ ልዩ ወታደራዊ ዘመቻዋን የከፈተችው የምስራቅ ዩክሬንን ህዝብ ደህንነት ለመከላከልና የራሷንም ጸጥታ ለማረጋገጥ ነው ያሉት ፑቲን ሌላ አማራጭ በማጣታችን ነው የሚለውን ሙግታቸውን ደግመውታል። የሩሲያ ኃይሎች ማሪዮፖል ከተማን ለመቆጣጠር እየሞከሩና ውጊያውን ወደ ምስራቁ ዶኔትስ ክፍለ ግዛት ለማስፋፋት እየተዘጋጁ መሆናቸውን ዩክሬን ተናግራለች። የብሪታኒያ መከላከያ ሚኒስትር በምስራቅ ዩክሬን በሚቀጥሉት ሁለት ለሁለተኛና ሶስት ሳምንታት ከባድ ውጊያ እንደሚካሄድ ባቀረበው ግምገማ አስታውቋል። ሩሲያ የኬሚካል የጦር መሳሪያ ጥቃት ሀገራቸው ላይ ልትፈጽም እንደምትችል በትላንትና ማታ ንግግራቸው ያስጠነቀቁት የዩክሬን ፕሬዝዳንት ዜለንስኪ ምዕራባውያን ጠበቂያ ለማዕቀብ በመጣል እንዲከላከሉ ተማጽነዋል። የዶኔትስክ ህዝባዊ ሪፐብሊክ ሚሊሺያ ቃል አቀባይን ጠቅሰው እንዲህ ብለዋል። አንደኛ የሩሲያውያኑ ወረራዎች አፈቀላጤ ማ ማሪውፖልን ለመከላከል በሚዋጉት ላይ ኬሚካል የጦር መሳሪያ ሊጠቀሙ እንደሚችሉ ተናግሯል። ይህን ፈጽሞ በቀላሉ አናየውም። የዓለም መሪዎችን ማስታወስ የምፈልገው ሩሲያ የኬሚካል መሳሪያ ሳትጠቀም እንደማጥቀር ካሁን ቀደምም ተነስቶ ነበር። ያኔ በተሰጠው ምላሽ መሰረት የሩሲያ ወረራ እስከሚባባስና እስከሚፋጠን ነበር የተጠበቀው ማለት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ቃል አቀባይ ጃን ከርቢ በጉዳዩ ላይ በሰጡት ቃል ዩናይትድ ስቴትስ ሩሲያ የኬሚካል መሳሪያ እንደምትጠቀም ማረጋገጫው የያዘ ሪፖርት አልደረሳትም፣ ነገር ግን ጉዳዩ በጥልቅ ያሳስበናል ብለዋል። ዩናይትድ ስቴትስ እና አጋሮቿ ተጨማሪ ወታደራዊ ድጋፍ እንዲሰጡ ትላንት የዩክሬን ፕሬዝዳንት ተማጽነዋል። በተለይም ደቡብ ኮሪያ የሩሲያን ሚሳይሎች መጥቶ የሚጥል ተጨማሪ መሳሪያ እንድትለግስ ጠይቀዋል። በመጨረሻም ዩናይትድ ስቴትስ ወታደራዊ አውሮፕላን ተሸካሚ መርከቧን ወደ ደቡብ ኮሪያ የባህር ጠረፍ አስጠግታለች። ይህንን ወታደራዊ አቅሟን የማሳየት እርምጃ የወሰደችው እንደ አውሮፓውያን አቆጣጠር ከ2017 ወዲህ ለመጀመሪያ ጊዜ ሲሆን በቅርቡ ሰሜን ኮሪያ የረጅም ርቀት ተወንጫፊ ሚሳይል ለሙከራ መተኮሷን ተከትሎ መሆኑ ተዘግቧል። ዩኤስኤስ ኤብርሃም ሊንከን የተባለው የጦር መርከብ ደቡብ ኮሪያ ደቡብ ምስራቃዊ አካባቢ የምትገኘው ኡልሳን የተባለች ከተማ የደረሰ ሲሆን ለሶስት ወይም ለአምስት ቀናት ሳይቆይ እንደማይቀር ዮንሃፕ የዜና አገልግሎት ዛሬ ዘግቧል። ሮይተርስ ስማቸው ያልተጠቀሰ የዩናይትድ ስቴትስ ባለስልጣንን ጠቅሶ እንደዘገበው የጦር መርከቡ በክልሉ ያሉ አጋሮቻችንን ለማረጋጋት በጃፓን ባህር ከጃፓን ወታደሮች ጋር ልምምድ እያደረገ ነው ብለዋል። ዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ። ቆንጅታየን፣ ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዚያ አራት 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ክልሉ አካባቢ ላይ ያለውን ችግር በሚገባ ና በመጨረሻ መፍትሄ ከመስጠት አኳያ ህዝቡን ፊት ለፊት አወያይቶ

ሰሞኑን ግጭት ስለተቀሰቀሰበት የኦሞ ዞን አካባቢ የመፍትሄ ሀሳብ ያሉትን ያካፈሉን በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ መምህርና የሕግና የብዝሀነት ተመራማሪ ዶክተር ኬረዲን ተዘራን ነው ያሰማናችሁ። በዚህ ዙሪያ ከተሰናዳ ዘገባ ቀንጨብ አድርገን ነው። በክልሉ በተፈጸመው ጥቃት 151 መኖሪያ ቤታቸውንም መቃጠላቸው የሚዘረዝር ዘገባ ተካትቶበታል። በሁለተኛው አጋማሽ ሙሉን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ ዘገባችን እንውሰዳችሁ። በቀዳሚ ዘገባችን ተፈናቃዮችን የተመለከተ ዝግጅት ነው የምናስደምጣችሁ። በህወት ቁጥጥር ስር ናቸው ከተባሉ የአማራ ክልል አካባቢዎች ተፈናቅለው ወደ ዋግ ህምራ ዞን ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር እየጨመረ መምጣቱን የዞኑ ኮሚኒኬሽን መምሪያ ቢሮ ገለጸ። በከተማው በአሁኑ ሰዓት ከሰባ ሺ በላይ ተፈናቃይ እንዳለ የገለጹት መምሪያ ኃላፊው አቶ ከፍ ያለው ደበሽ በየቀኑ ቁጥሩ እስከ ሁለት መቶ የሚደርሱ ተፈናቃዮች ወደ ከተማው እየገቡ መሆኑንም ተናግረዋል። በአካባቢው የምግብ እጥረትና ችግር መኖሩ ለመፈናቀላቸው ምክንያት መሆኑን ገልጸዋል። አስቴር ምስጋናው ናት ዘገባውን ያሰናዳችሁ እንደሚከተለው ይቀርባል። ወይዘሮ ጸጋ መሰረት ከአበርገሌ ወረዳ የአምስት ዓመትና የሰባት ወር አራስ ልጃቸውን አዝለው ከአንድ ሳምንት የእግር ጉዞ በኋላ ሰቆጣ ከተማ መግባታቸውን ይናገራሉ። አካባቢያቸውን ጥሎ ለመሰደድ ያበቃቸው ምክንያት ሲገልጹ፣ ዘለው ፈጣ ነው በእግር የመጣሁት ልጆችን አንዱን ህጻናት ዝየነ እሷን በእግሯ እየጎተትኩ ህጻኗ የአምስት ዓመት ልጅ ህጻናት አንዷ እነሱን እየ በሳምንቴ እየተጎተትኩ ዋሻው ላይ እያደርነ ግን ካው ደግሞ እንዳያየን ሌሊት ሌሊት ሾህ እየተወጋን ገደል እንድንሄድ እንቀርባለን። ባትሪ እንዳናበራ ይነቱናል እያለን አፈሩን አንጓለለና አንድ ቀን ሌሊት ሰቆጣን እንገባ፣ ጾም ስናደር አፈሩን አንጓለና ቦሃር ገንዋት ነው ዝም ብዬ ጡትን የምሳጠባውም የለም። እንደዛ ቀመስኳቸው አልተኛለ ሲሉ፣ ሌላው ከአበርገሌ ወረዳ ባርኪዳ ንብረት ከተባለው አካባቢ ተነስተው ስድስት ሰዓት የእግር ጉዞ በሌሊት ከተጓዙ በኋላ ሰቆጣ ከተማ እንደገቡ የሚናገሩት አቶ ወንድሙ በላይ ናቸው። በሌሊት ጠፍተን የመጣነው ያ እስከ ጸመራ ጸመራ ታውቃል። በዛ ወንዝ ለወንዝ በዱር ይሄ መስመርም ያው ተራት ያለ በዛ እስከ ስድስት ሰዓት ሰባት ሰዓት ተጉዘን ነው የገባ ነበር። በአማራ ክልል አሁንም በህወሀት ቁጥጥር ስር እንዳሉ ከሚነገሩ አካባቢዎች ወደ ሰቆጣ ከተማ የሚገቡትን ተፈናቃዮች የሚመዘግቡት የአካባቢው አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ባለሙያ አቶ ግርማ ይላኩ የተፈናቃዩ ቁጥር በየቀኑ እየጨመረ እንደሚገኝ ይናገራሉ። እህል የለም የሚበላ፣ ጨው በርበሬ የለም፣ ሚለበስ የለም። የሚበሉበት የለም በየቀኑ መቶ ሰው ሁለት መቶ ሰው ሳይገባ አይውልም አያድርም በየቀኑ ስለሚመጣ በየቀኑ እኛ ደግሞ የገባውን አዴት እያደረግን ቁጥሩ እየጨመረ ነው ሄደው ያለው እንግዲህ ወደ ሀያ ስምንት ሺህ ምናምን ደርሰዋል ያበገሌ ማለት ነው የዋግምራ ብሄረሰብ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ከፍ ያለው ደበሽ ከአበርገሌ ከጻግብዢ ከዛታ ከወፍላ ወይም ኮረም ወረዳ እንዲሁም ከዝቋላ ስድስት ቀበሌዎች እየተፈናቀሉ የሚመጡ ሰዎች ቁጥር ከሰባ ሺህ መብለጡን ተናግረዋል። የሰብአዊ ድጋፍ እርዳታና መጠለያ እንደሚያስፈልግም አሳስበዋል። እነህ ተፈናቃዮች ከአራት አምስት አቅጣጫ ነው የሚመጡት ወረዳ ከተወሰኑ ቀበሌዎች ስድስት ቀበሌዎች አሉ። እዛው ዝቋላ ላይ መጠሪያ ጣቢያ ወደ ወደሱ ነው እየፈለሱ የሚገቡት። ወረዳ ነው ሙሉ በሙሉ ትፌሌ ነው ያለው። ይሄ ወረዳ እንደገና ጣቢጂ ወረዳ ነው ይባላል። ከወፍላ የሚመጡ ከዛታ የሚመጡ ተፈናቃዮች አሉ። ከአራት ቀን በፊት በነበረኝ መረጃ ሰባ አንድ ሺ አምስት መቶ ሰማንያ ሁለት ነው። አንዳንድ ድጋፎች ይመጣሉ በመንግስት በኩልም በድርጅቶችም በግለሰቦችም ነገር ግን ከመጣው ማህበረሰብ ከተፈናቀለው ማህበረሰብ ጋር ሲነጻጸር እዚህ ግባ የሚባል አይደለም። ክረምት እየመጣ ስለሆነ አንዱ ለዝናብ መፈለያ የሌላቸው ሰዎች አንዱ ለዝናብ ቢዘንብ ሰዎቹ አደጋ ላይ የሚወድቁ ይመስላል እና ጤና ባለሙያዎች የሚያረጋግጡት ይህንን ነው። በጣም ትልቅ ስጋት ነው። ከዚህ ቀደም በዙ ቋላ አካባቢ ተፈናቅለው የነበሩ ከ18 ሺህ በላይ ተፈናቃዮች ከፍተኛ የሆነ የምግብ ችግር ገጥሟቸው እንደነበር መዘገባችን ይታወሳል። አሁን ችግሩ ምን ላይ ደርሰዋል? ስንል ላነሳንላቸው ጥያቄ አቶ ከፍ ያለው ሲመልሱ እርዳታዎች ይሄዳሉ፣ ግን በቂ እርዳታ ባለመሄዱና ለሕፃናት የሚሆን አልሚ ምግቦች በበቂ ሁኔታ ስለሌሉ ረሃቡ አላሆንም የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጃለምን ዛሬ ለማግኘት ያደረግኩት ጥረት አልተሳካም። ነገር ግን ከሳምንት በፊት በዋግ ኽምራ ተፈናቃዮች መጠለያ ዙሪያ ተከታዩን ብለው ነበር። ቆዳ ከተማ ላይ ተፈናቃዮች የሚጠለሉበት ቦታ ተሰናቃዮች ምቹ ባለመሆኑ ምክንያት አዲስ የመጠለያ ጣቢያ ግንባታ እየሰራን ያለንበት ሁኔታ ነው ያለ። እዚህ አካባቢ ያለው ችግር የድንኳል ጥራት ተሞ ፌዴራል ነግረናል። ፌዴራል ተጠይቋ ፌዴራል የድንኳን ድጋፍ እናስገባልን የሚል ሀሳብ ነው ያለው። በአማራ ክልል አስራ አንድ ነጥብ ስድስት ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግስት በተደጋጋሚ መግለጹ ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የተከበራችሁ አድማጮች የሰማችሁት ለዕለቱ የያዝነውን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። አሁን ደግሞ ወደ ትግራይ ክልል ነው የምንወስዳችሁ። የሰብአዊ እርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል እየገቡ አይደለም ሲል የክልሉ የኮሚኒኬሽን ቢሮ አስታወቀ። ሰብአዊ ድጋፍ ሲባል በሁለቱ በኩል ግጭት ለማቆም ውሳኔ ለሰብአዊ ድጋፍ ሲባል በሁለቱ ክልሎች ግጭት የማቆም የተናጥል ውሳኔ ከተላለፈ በኋላ ወደ ክልሉ የገቡ የእርዳታ አቅርቦት የጫኑ ተሽከርካሪዎች ሀያ ስድስት ብቻ መሆናቸውን የኮሚኒኬሽን ቢሮ አስታውቋል። መቀሌ የሚገኘው ዘጋቢያችን ሙልጌታ ጽሀ ዝርዝሩን ያስደምጠናል። ለሰብአዊ ድጋፍ ሲባል ግጭት ለማስቆም የኢትዮጵያ መንግስት መወሰኑ ተከትሎ የትግራይ ክልል መንግስትም ተመሳሳይ ውሳኔ ካስተላለፈ በኋላ ባሉት ሀያ ቀናት ውስጥ የትግራይ ክልል የሰብአዊ እርዳታ ያለበት ሁኔታ ለክልሉ የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀን ወደ ትግራይ የሰብአዊ ድጋፍ በተሽከርካሪዎች እየገባ አይደለም ብለዋል። ካፍትና የተጻወ ጊዜያዊ ደሞ አለ ግጭት በጊዜያዊነት ለማቆም ከተወሰነ ወዲህ ሀያ ስድስት ተሽከርካሪዎች ብቻ ናቸው የገቡ። ይህ በመድኃኒት እጦት፣ በምግብ እጦት፣ መሠረታዊ ሸቀጦች በማጣት እንዲሁም የመረጃ አገልግሎትና የባንክ አገልግሎት መዘጋጋት የሚፈታ እርዳታ እንዳልሆነ የሚያሳይ ነው ነው ያሉት። ወደ ትግራይ የሚገባ እርዳታ በአስቸኳይ ወደ ህዝቡ እንዲደርስ የክልሉ መንግስት ዝግጅት ጨርሶ እያለ እርዳታው ግን እየገባ አይደለም ሲሉ ነው ወይዘሮ ሊያ የተናገሩት። አሁን በክልሉ ያለው የአስቸኳይ እርዳታ ፍላጎት በከፍተኛ ደረጃ በመጨመሩና ከአሁን በፊትም መግባት የሚገባቸው የሰብአዊ እርዳታ ድጋፎች ባለመግባታቸው እነሱንም ለማካካስ በአሁኑ ጊዜ በየቀኑ ሶስት መቶ የእርዳታ እህል የጫኑ ተሽከርካሪዎች ወደ ክልሉ ሊገቡ ይገባል ነው ያሉት። ኃላፊዋም በዚህ ጉዳይ የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ኃላፊ ዶክተር ለገሰ ቱሉ የሚገቡ ተሽከርካሪዎች ቁጥር የሚወሰነው በለጋሽ ድርጅቶች አቅም ነው በማለት ለአሜሪካ ድምፅ ገልጸው ነበር። ገደብ የለውም። ሺም ሊገባ ይችላል፣ ሺም ሊገባ ይችላል፣ መቶም ሊገባ ይችላል፣ ሶስት መቶም ሊገባ ይችላል። የሚወሰነው በእርዳታ አቅራቢዎቹ አቅም ላይ ነው እና መርዳት የሚችል ሰብአዊ አቅርቦቱ ድጋፉን ያከማቸ የትኛውም የሰብአዊ ድጋፍ ላይ የተሰማራ አካል ማቅረብ እስከቻለ ድረስ ምንም አይነት ገደብ የለም። አስቸጋሪ ሁኔታ ውስጥ ያለ ህዝብ እርዳታ ሊደርሰው ይገባል። የዓለም አቀፍ ቀይ መስቀልም ያዘጋጃቸዋል ሊጓጓዙ የተዘጋጁ የታወቁ እነሱም ይሄዳሉ። ሌሎችም ቀጥለው እናቀርባለን የሚሉትን ያህል ሁለት መቶም ሶስት መቶም ከሄደ ችግር የለው። በፌዴራል መንግስት በኩልም በክልሉም በኩል በአፋር ክልል በኩል በዚህ ረገድ ያጋጠመ ነገር የለም። የሚወስነው የእርዳታ አቅራቢ ተቋማት አቀም ነው ዓለም አቀፍ ለጋሽ ድርጅቶች በበኩላቸው ከዚህ በፊት ወደ ትግራይ አንድ መቶ የሰብአዊ እርዳታ የጫኑ ተሽከርካሪዎች በየቀኑ ያስፈልጋሉ እያሉ ነበር። ግጭቶች ለማቆም ከተወሰነ በኋላ ወደ ክልሉ የገቡ ተሽከርካሪዎች የጫኑ ታራ ግፈው ቶሎ እንዲመለሱ ተደርጓል ሲሉ ነው ወይዘሮ ሊያ የገለጹት ናይ ትራንስፖርቴሽን የመጓጓዣ አገልግሎት እጥረት እንዳያጋጥም የሚመጡ ተሽከርካሪዎች ወደ የሚፈለገው ቦታ ካደረሱ በኋላ ቶሎ ለሌላ ስራ እንዲሰማሩ ለማድረግ ቀልጣፋ የሰብአዊ እርዳታ ሂደትም እንዲኖር ቶሎ እንዲመለሱ ለማድረግ የትግራይ መንግስት ኃላፊነት ወስዶ እየሰራ ነው። ለምሳሌ የመጡት የሰብአዊ እርዳታ ተሽከርካሪዎች ቶሎ አራግፈው እንዲመለሱ ተደርጓል። ይህ የተደረገው ቀልጣፋ የሆነ የሰብአዊ እርዳታ እንቅስቃሴ እንዲኖር ስለተፈለገ ነው ነው ያሉት። ግጭት የማቆሙ ውሳኔ በሁለቱም ኃይሎች የተካሄደው ሆኖ ሳለ ሆኖም ግን የአንድ ወገን ውሳኔ መስሎ ብቻ ነው እየታየ ያለው። ወደ ትግራይ ይገባል የተባለው የሰብአዊ እርዳታም በቂና ዘላቂ በሆነ መንገድ እንዲገባ ዓለም አቀፍ ማህበረሰብ ጫና ሊያሳድር ይገባል ብለዋል። የኢትዮጵያ መንግስት የኮሚኒኬሽንስ አገልግሎት ሚኒስትር እርዳታ እንዲገባና እንዲቀላጠፍ የህወሓት ታጣቂዎች ከያዟቸው የአጎራባች ክልል ሊወጡ ይገባል ብሏል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ኃላፊ ዶክተር ለገሰት ሁሉ እርዳታ ለማሰራጨት የሚያስችል ምቹ ሁኔታ መኖር አለበት። ምቹ ሁኔታ ከሌለ እንዴት እርዳታ ያልፋል? ይሄን ነው እየተባለ ያለው እንጂ አሳልፋለሁ፣ ፈቅዳለሁ፣ አልፈቅድም ይሄ አይደለም። ይሄ ራሳቸው ሆን ብሎ የሚያደርጉት ነው። ለምንድን ነው እነሱ የአፋር ሚሊሻ ሄዶ የእነሱ መሬት አልያዘ የትኛውም ወረዳ ሄዶ ትንኮሳ አልፈጸመም። እርዳታው በሚያልፍበት ቦታ የኢትዮጵያ ሀገር መከላከያ ሰራዊት በሌለበት ቦታ እነሱ መንገዱን የሚዘጉበት ምክንያት ምንድን ነው? እርዳታው እንዳይሄድ አይደለም እንዴ? እና መንገዱን መልቀቅ ነው ያለባቸው። የእናንተ ምላሽ ምንድን ነው ተብለው የተጠየቁት ወይዘሮ ሊያ ጊዜያው ተጻውኦ ደመዋል ይሁን ፖለቲካ እሹታት ዝተአሳሰረ ይኮናል። ጊዜያዊ የግጭት ማቆም ከማንኛውም ፖለቲካው ጉዳይ የሚገናኝ አይደለም። በሌላው ወገን ያለው ወስኛለሁ ብሎ ያስታወቀው አካልም ሰብአዊ እርዳታ ወደ ትግራይ እንዲገባ በማለት ነው። በትግራይ መንግስት በኩልም ሰብአዊ እርዳታው በተቀላጠፈ ለሁሉም ኅብረተሰብ ተደራሽ በሚሆን መልኩ የሚገባ ከሆነ ግጭት ማቆሙ እኛም ተስማምተናል ብለን ነው መግለጫ የተሰጠው። ከዚህ ውጭ የሚኖሩ ማንኛውም ጉዳዮች በሌላ ቦታና መልክ ሊነሱ ይችላሉ። ጊዜያዊ ግጭት ማቆም የተባለው ግን ለሰብአዊ እርዳታ ነው። በዚህ አገር ውስጥ ሁነን ነው እንጂ ሰብአዊ እርዳታ በማንኛውም ሁኔታ ሁነህ ያለ ቅድመ ሁኔታ ነው የሚፈጸመው። ከማንኛውም የፖለቲካ ሁኔታ የሚያያዝ አይደለም። እየገለጹት ያሉት ምክንያትም ትክክለኛ ምክንያት አይደለም ነው ያሉት። የሰብአዊ እርዳታ ለማቀላጠፍ ተብለው ግጭቶች ለማስቆም የተደረሰው ውሳኔ ውጤት ካላስገኘም ሌላ መፍትሄ እንድናይ ያስገድደናል ብለዋል ወይዘሮ ሊያ። ሌላ መፍትሄ ያሉት ግን በግልጽ አላስታወቁም። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው በማዳመጥ ላይ የምትገኙት። አሁን ደግሞ ከትግራይ ክልል ወደ አማራ አማራና ኦሮሚያ ክልል የሚወስደን ዘገባ እናመራለን። ኦፌኮ ከአማራ ክልል የተነሱ ያላቸው ታጣቂዎች በተለያዩ ስፍራዎች የኦሮሚያን ክልል ወሰን ጥሰው የመሬት ወረራ ላይ ተሰማርተዋል ሲል አብን በበኩሉ የኦፌኮን መግለጫ በመረጃ ላይ ያልተመሰረተና ግጭት ቀስቃሽ ሲል ተቃውሟል። ለአሜሪካ ድምጽ አስተያየታቸውን የሰጡት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ከአማራ ክልል የተነሱ ያሏቸው ታጣቂዎች የኦሮሚያ ክልል አካባቢዎች እንቅስቃሴ በማድረግ ላይ እንደሆኑ ገልጸዋል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ መልካሙ ሹምዬ በሰጡን አስተያየት ደግሞ የኦፌኮ መግለጫ ኦነግ ሸኔ ያሉት አካል በኦሮሚያና በሌሎች የሀገሪቱ ክልሎች ለሚፈጽመው ጥቃት አማራን ተጠያቂ የሚያደርግና በአማራና በኦሮሞ ሕዝብ መካከል ግጭት የሚፈጥር ነው ሲሉ ተችተውታል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ኬኔዲ አባተ እንደሚከተለው ያቀርበዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ወቅታዊ ያላቸውን ጉዳዮች በማስመልከት ባወጣው መግለጫ ከአማራ ክልላዊ መንግስት የተነሱ ሲል የገለጻቸው የጦር መሳሪያ የታጠቁ ኃይሎች በተለያዩ ስፍራዎች የኦሮሚያ ክልላዊ መንግስትን ወሰን በኃይል በመጣስ ጦርነት አውጀው የመሬት ወረራና የግዛት ማስፋፋት ተግባር ላይ ተሰማርተው ይገኛሉ ሲል ገልጿል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ይህንን በማስመልከት ለአሜሪካ ድምጽ በሰጡት አስተያየት ተከታዩም ብለዋል። ታዳጊዎች ብዙ ኦሮሚያ አካባቢዎች የሚወስዷቸው እርምጃዎች ግዛት ለማስፋፋት በሚመስል መልክ የሚያደርጓቸው እንቅስቃሴዎች የነገ አብሮነታችንም ችግር ውስጥ ይከታል። በእነዚህ ሁለቱን ህዝቦች በማይሆን መንገድ ወደ ግጭት ውስጥ ይከታል። የኦፌኮን መግለጫ በመቃወም የአማራ ብሔራዊ ንቅናቄ ባወጣው መግለጫ በየትኛውም አካባቢ በየትኛውም ኃይል ሆነ ታጣቂ የሚፈጸም ጥቃትን፣ ትንኮሳን እና ግጭትን እንደሚያወግዝ ገልጾ የኦፌኮ መግለጫ ግን ግጭት ቀስቃሽና በሀገሪቱ ያለውን ሁኔታ የሚያባብስ እንደሆነ አመልክቷል። የአብን ምክትል ሊቀመንበር አቶ መልክ ድካሙ ሹምዬ ስለ መግለጫው ይህን ይላሉ የኦፌኮ መግለጫ ምን ለመናገር የጦርነት ጉሰባ የጦርነት ጥሪ ነው ማለት ይቻላል ከሚደርሱን አንዳንድ መረጃዎች በጣም ያልተጣራ ደካማ የሆኑ ሰበቦችን በመፍጠር ጦርነት የማወጅ ያክል መቀስቀስ ያክል የሚቆጠር ነው እና እንግዲህ ሀገሪቱ ያለችበት ሁኔታ ይታወቃል ነክ የደቀ አደጋ አሁንም እንዳለ ነው ብዙ የአፋርና የአማራ አካባቢዎችን ተቆጣጥሮ አሁንም ለተጨማሪ ጥቃት ራሱን እያዘጋጀ ነው ያሉ ምዕራብ ወለጋ አካባቢ ወደ ጉጂ አካባቢ ደግሞ በተለይ ኦነግ ሸኔ ሰፊ እንቅስቃሴ እንደሚያደርግ ብዙ አካባቢዎችን ተቆጣጥሮ እንዳ እንዳለ ይታወቃል። ሌሎች አካባቢዎች ላይ የተመሳሳይ ግጭቶች ይታያሉ። ለምሳሌ ሰሞኑ ደቡብ አካባቢ ጅንካ አካባቢ እዛ ሚለ የአማራ ማህበረሰብ አባላትን ያነጣጠረ ጥቃት ሲፈጸም የሰለበት እንግዲህ በዚህ ውስጥ ኦፌኮ በተቻለ መጠን በአገር እንዲጠጋጋ በህዝቦች መካከል መልካም ግንኙነት እንዲኖር አስቦ መስራት መንቀሳቀስ ይጠበቅበት ነበር። ኦፌኮ ግን ከዚህ በተቃራኒ ጦርነት ቀስቃሽ ሆኑ፣ ግጭት ቀስቃሽ ሆኑ መግለጫ ያወጣ። ይሁን እንጂ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና መነሻቸውን ከአማራ ክልል ያደረጉ ያሏቸው የታጠቁ ኃይሎች በኦሮሚያ ክልል የተለያዩ አካባቢዎች የተለያዩ የወንጀል ድርጊቶችን በመፈጸም ላይ እንደሚገኙ ያነሳሉ ወለንጂቴ አካባቢ እነዚህ ደራ የሚባለው ሰላሌ አካባቢ እዚ ሰሜን ሸዋም ወደ ቅምቢቢት የሚባለው ደብረ ብርሃን መስመር አምቦ፣ ለምሳሌ ዳኖ፣ ኖዶ በሚባሉ አካባቢዎች ሆሮ ጉድሩ፣ አቤ ዶንጎሮ፣ ጃርቴ ምን የሚባሉ ብዙ አካባቢዎች እነዚህ ነገሮች እየተገፉ ነው። የዛሬቱ ኢትዮጵያንም አደጋ ላይ ጥላታት ነገ አብሮን እንኖራለን የሚባለውንም የበለጠ አደጋ ላይ ስለምትል ከእነዚህ ሁኔታዎች እንድታቀሙ ነው። ከአማራ ክልል ተነስተዋል የተባሉት ኃይሎች በኦሮሚያ ክልል ሰላማዊ ሰዎችን በመግደል አርሶ አደሮችን ከመሬታቸው በማፈናቀል ክልሉን ወደ ማያባራ የግጭት ቀጣና እየለወጡት ይገኛሉ ሲልም ኦፌኮ በመግለጫው አመልክቷል። ይህን ክስ የማይቀበሉት የአብን ምክትል ሊቀመንበር አቶ መልካሙ ሹምዬ በበኩላቸው ክሱ በመረጃ ላይ ያልተመሰረተና ኦነግ ሸኔ ያሉት በኦሮሚያ የሚንቀሳቀስ ቡድንን ተግባር ወደ አማራ ክልል የሚያዞር እንደሆነ ይገልጻሉ። የታጠቀ ኃይል በግልጽ አሸባሪም ተብሎ የተሰየመ ቡድን እንዳለ ይታወቃል። አብዛኛዎቹን የወለጋ አካባቢዎች፣ ወደ ደቡብ ኦሮሚያ አካባቢ፣ የሸዋ አካባቢዎች አንዳንዶቹ ላይ በሚንቀሳቀስም ይታወቃል። ከዛም አልፎ ይሄ ቡድን የቤንሻንጉል ጉሙዝ አካባቢ፣ ደቡብ አካባቢ፣ ከፋ አካባቢ፣ ደቡብ ክልል ሲዳማ አካባቢ፣ እንዲሁም ደግሞ አማራ ክልል የኦሮሞ ብሔረሰብ ዞን አካባቢ በመንቀሳቀስ ንጹሐን ላይ ከፍተኛ ወደ ጉዳት አድርሰዋል። መሰረተ ልማቶች ላይ ጥቃት ሲፈጽም ቆይቷል። አሁንም በመፈጸም ላይ ነው። በጣም የሳሰኑ ሁኔታ እንግዲህ ኦፌኮ ኃላፊነትም የጎደለ ሁኔታ ይሄን ችግር ከአማራ ክልል የተነሱ ኃይሎች ታጣቂዎች ይህን ችግር እያደረሱ እንደሆነ አስመስሎ መግለጫ ያቀረበው እና በዛ ሂደት የአማራ የፖለቲካ ኃይሎች ብቻ ሳይሆን የአማራ ሕዝብ ለአደጋ የሚያካልጭ ሕዝብ ለዚህ ያለው ግንኙነት በተለይ ደግሞ በአማራና ለመረቦ ውስጥ መካከል ያለውን ግንኙነትም ችግር ውስጥ የሚከት መግለጫ ነው ይህ መግለጫ እውነትም አይደለም፣ በማስረጃ የተደገፈም አይደለም። እንደውም የኢትዮጵያ ሕዝብ ከሚያውቀው እውነት በተቃራኒ አብን በመግለጫው በተለያዩ የኦሮሞ የፖለቲካ ኃይሎች መካከል እየተደረገ ባለ ያለው የፖለቲካ ግብግብ ምክንያት በኦሮሚያ ክልል ለተፈጠረው የጸጥታ መደፍረስና የሰላም እጦት የአማራን ሕዝብና የፖለቲካ ኃይሎች የጦስ ዶሮ ለማድረግ የሚካሄድበት መንገድ ሲል የገለጸውን የኦፌኮን መግለጫ አጥብቆ እንደሚያወግዝ አስታውቋል። የኦሮሚያ ክልል መንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ትናንት በሰጡት መግለጫ በቅርቡ በኦሮሚያ ክልል የጸጥታ አካላት ላይ ጥቃት እየፈጸሙ ያሏቸውንና የአማራ ጽንፈኛ ሲሉ የገለጿቸውን ኃይሎች ተጠያቂ ለማድረግ የጋራ ስራ መጀመሩን ተናግረዋል። ትራክ ሸዋ ፈንታሌ ወረዳ ቆርኬ ቀበሌ በክልሉ የጸጥታ አካላት ላይ የተፈጸመውን አስመልክቶ የክልሉ መንግስት በዛ ድርጊት ላይ በዛ ድርጊት አጸያፊነት ላይ መግለጫ ሰጥቷል። ሊደገምም እንደማይገባ ይህን ያደረጉት ጽንፈኛ የአማራ ኃይሎች ናቸው። በዛ አካባቢ የሚንቀሳቀሱ ኦሮሞና አማራን ለማጋጨት የፈጸሙት ድርጊት ነው። እነዚህ ጽንፈኛ ኃይሎች የሁለቱ ክልሎች በጋራ ወደ ህግ ለማቅረብ አንድ የጋራ ግብረ ኃይል አቋቁሞ አብሮ እየሰሩ ይገኛሉ። ማለት ጽንፈኛ የትም ይወለድ የት ከየትም ይነሳ ኬት የህዝቦች አብሮነት ጸር ነው። ሻኔም ጽንፈኛ ነው። የኢትዮጵያን ብሔር ብሔረሰቡ አብሮነት የሚሸረሽር አደገኛ ቡድን ነው። የአማራ ጽንፈኞችም በተመሳሳይ መልኩ ለኢትዮጵያና ለኢትዮጵያ ብሔር ብሔረሰቦች አብሮነት አንድነት፣ ለኢትዮጵያ ቀጣይነት አደጋ ናቸው። በጉዳዩ ላይ የአማራ ብሔራዊ ክልላዊ መንግስት ምላሽ እንዲሰጥ የአሜሪካ ድምጽ ያደረገው ሙከራ ባይሳካም በክልሉ የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ መሐመድ አህመድ የዛሬ ሳምንት ገደማ በሰጡት አስተያየት ከአማራ ክልላዊ መንግስት በመነሳት የጦር መሳሪያ የታጠቁ ኃይሎች የኦሮሚያ ክልላዊ መንግስትን ወሰን በኃይል ጥሰው ጦርነት አውጀዋል፣ የመሬት ወረራም አድርገዋል የሚለውን ክስ እንደማይቀበሉት ገልጸው ነበር። የመምሪያ ኃላፊው በዞኑ በምንጃር ሸንኮራ አሞራ ቤት ቀበሌ አውራ ጎዳና ጎጥ ላይ ለሰዎች ሞት፣ አካል ጉዳት፣ ንብረት ውድመትና መፈናቀል ምክንያት የሆነውን ግጭት የቀሰቀሱት የተደራጀ የጦር መሳሪያ ይዘው ወደ አሞራ ጎጥ ዘልቀው የገቡ ማንነታቸው ያልታወቀ ኃይሎች ናቸው ማለታቸው ይታወሳል። ችግሩ የፈጠሩት አካሎች ማንነታቸው ያልታወቀ ቦተር ተብላ በምትጠረው ወረዳ ላይ እያለፉ እየመጡ እንደሆነ የታጠቁ ኃይሎች ናቸው፣ መነሻቸው መድረሻቸው የማይታወቅ ማለት ነው። ስለዚህ እነዛ አካሎች ለእኛም የኛው ጎራ ነው ችግሩን የፈጠረው ወይም ደግሞ የአካል ነው ብለን በድፍረት የምንናገረው እንትን የለንም። ግን ደግሞ ከፋኖ ጋር የተገናኘው እና ያገናኙት ነገር ፍጹም ትክክልም አይደለም። ይህንን መግለጫ የሰጡት አካሎች ታረሙ የሚገባል። ይሄ ምናልባት ለዘመናት አብሮ ተቻችሎ ተከባብሮ ይኖር የነበረ ህዝብ የሚያጋጭ ትክክል ያልሆነ ሀሳብ ነው። በቅርቡ በኦሮሚያ ክልል የጸጥታ አካላት ላይ ተፈጽመዋል የተባለውን ግድያ የአማራና የኦሮሚያ ክልሎች ያወገዙ ቢሆንም ከድርጊቱ በኋላ የአማራና ኦሮሚያ ክልሎች መንግስታት በቃል አቀባዮቻቸው ቢሮ አማካኝነት የሰጧቸው መግለጫዎች ግን በሁለቱ ክልሎችና በክልሎቹ በሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች መካከል ውጥረት በመፍጠር ላይ ናቸው። በዚህ ጉዳይ ላይ ጉዳዩ የሚመለከታቸውንና በግጭቶች ላይ ጥናት የሰሩ ባለሙያዎችን እንዲሁም ሌሎች አስተያየት ሰጪዎችን ይዘን በሌላ ዘገባ እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ ከመጀመሪያው ክፍል የመጽሔት ዝርዝር ዝግጅቶቻችን ሳንወጣ ወደ ደቡብ አፍሪካ እንውሰዳችሁ። ሩሲያ በዩክሬን ላይ ያደረሰችው ወረራ ደቡብ አፍሪካውያን የፍራፍሬ አምራች ገበሬዎችን እያስከፋ ነው። ስለምን ሩሲያ በወረራው ምክንያት በተጣሉባት ማዕቀቦች ሳቢያ ገበያዎቿ በመዘጋታቸው በደቡብ አፍሪካ አምራቾች ላይ የብዙ ሚሊዮን ዶላር ኪሳራ ደቅኖባቸዋል። ደቡብ አፍሪካ እንደ ብርቱካንና ሎሚ የመሳሰሉ ፍራፍሬዎችን ለዓለም ገበያ በብዛት በማቅረብ ሁለተኛ ሀገር ስትሆን ገበሬዎቹ ሌላ አማራጭ ገበያ እንዲፈልጉ ተገደዋል። የቪኦኤ ዘጋቢ ሊንዳ ጊቨታሽ ከደቡብ አፍሪካ ያደረሰችን ዘገባ ነው። ቆንጅት ታየ እንደሚከተለው ታቀርበዋለች። ደቡብ አፍሪካ ለወትሮዋ ከወጪ ንግድ ከምታገኘው ሁለት ቢሊዮን ዶላር ውስጥ አስር ከመቶ የምታስገባው ወደ ሩሲያ ከምትልከው ፍራፍሬ ነው። አሁን ግን ሩሲያ ላይ ዩክሬንን በመውረሯ የተነሳ በተጣሉባት ማዕቀቦች ምክንያት ተቋርጦባታል። ደቡብ አፍሪካ ባለፉት ሁለት ዓመታት ወጪ ንግዷ በኮቪድ-19 ወረርሽኝ በሁከት እንዲሁም በወደቦቿ ላይ በደረሱ የሳይበር ጥቃቶች የተነሳ ተጎድቶባት ቆይቷል። በዚያ ላይ አሁን የሩሲያ ገበያዎች መዘጋታቸው ገበሬውን ይበልጡን የሚጎዳ ይሆናል ተብሏል። የፍራፍሬው አምራች ገበሬው ፒት ኤንግንብሬ እንዲህ ይላሉ። እንደሚመስለኝ የአሁኑን ችግር እንወጣዋለን፣ ነገር ግን ከባድ ዓመት ነው የሚሆነው አሁን ባሉት ገበያዎች ላይ ምርታችንን ለመቀበል የሚፈልጉ ገዢዎች እየተበራከቱ መጥተዋል። ያም ቢሆን አሁን ያለንን አስር ከመቶውን ምርት ለመረከብ በሚያስችል ፍጥነት አይሆንም። ገበሬው ፒት ወደ ሩሲያ ሊልኩ አዘጋጅተውት የነበረውን ሎሚ ወደ ሌላ ገበያ ለመላክ ተገደዋል። ይሁን እንጂ በደንብ ለደረጁት የቤተሰብ ይዞታ አምራቾችም ጭምር አዲስ ገበያ ማግኘት ቀላል አይደለም። የደቡባዊ አፍሪካ የፍራፍሬ አምራቾች ማህበር ተጠሪ ጀስቲን ቻድዊክ እንዲህ ሲሉ ያስረዳሉ። በእኛ ገበያ ላይ ብዙውን ጊዜ የሚቀርበው በጣም ከመጠን ያለፈ ብዛት ያለው ምርት ነው። ምርቱ ደግሞ ያው ለብዙ ጊዜ መጋዘን ውስጥ መቀመጥ የሚችል አይደለም። ስለዚህ ገበያው ላይ ከተትረፈረፈ ወይ በጣም በቅናሽ ዋጋ መሸጥ አለበት፣ አለዚያ ያው ተበላሽቶ መውደቁ ነው። ሩሲያ፣ ዩክሬን ላይ ከከፈተችው ወረራ ተያይዞም የፍራፍሬ አምራቾቹ ወጪ ጨምሯል። ገበሬው ፒት ኤንግል ብሬክት እንዲህ ሲሉ ያስረዳሉ። ብዙም ማዳበሪያችንና ነዳጃችንን የምንገዛው ከሩሲያና ከዩክሬን ነበር። ስለዚህ የማምረት ወጪው አንዳንዱ ጋር በእጥፍ ጨምሯል። በሶስት እጥፍ የጨመረበት ቦታም አለ። በቀጣዮቹ ጥቂት ወራትም እንደዚሁ የሚቀጥል ይመስለኛል። ያሻቀበ የመጣው የነዳጅ ዋጋም ደቡብ አፍሪካ ውስጥ ሁሉንም የትራንስፖርትና የንግድ ዘርፎች እየጎዳ ነው። ይህ የሀገሪቱን ምጣኔ ሀብት በተለይም አብዛኛውን ገበያቸውን ለምግብ መግዣ የሚያውሉትን ሸማቾችና ደሃውን ማህበረሰብ ረዘም ላለ ጊዜ እንደሚጎዳ የምጣኔ ሀብት አዋቂዎች ያስጠነቅቃሉ። በኤፊሽንት ግሩፕ በተባለ ተቋም ዋናው የምጣኔ ሀብት አዋቂ የሆኑት ዴዊ ሩርት እንዲህ ሲሉ ያስረዳሉ የዋጋ ግሽበቱ ጣሪያ ይነካል። በተለይም ሩሲያና ዩክሬን ግዙፍ የእህል ምርትና የሌሎችም ሸቀጦች አምራች አገሮች ስለሆኑ ከዚያ ጋር ተያይዞ በምግብ ነክ ሸቀጦች ላይ ትልቅ የዋጋ ግሽበት ስለሚፈጠር ደቡብ አፍሪካ በጣም ትጎዳለች። ገበሬዎቹ የተደቀነውን ኪሳራ እንደምንም እንቋቋመዋለን ብለው ተስፋ ቢያደርጉም መጪዎቹ የምርት ወቅቶች ከተሰናከሉ ሰራተኛ ለመቀነስ ይገደዳሉ። የደቡብ አፍሪቃ የሥራ አጥነት መጠን ከአሁን በፊት ባልታየ ደረጃ ጨምሮ 35 ከመቶ ደርሷል። 12ሺው የፍራፍሬ ኢንዱስትሪው ሰራተኛ ሥራውን እንዳያጣ ምጣኔ ሀብቱ ፈጥኖ እንዲያገግም ነው የሚመኘው። አድማጮች የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አምስት ከሰላሳ ስድስት ደቂቃ ይላል። ወደ ሁለተኛው አጋማሽ መሰናዷችን ተሻግረናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው። ወደ ጂንካ እናምራለን። በሁለተኛው አጋማሽ ቀዳሚ ዘገባችን በደቡብ ክልል ደቡብ ኦሞ ዞን በተፈጸመ ጥቃት 151 መኖሪያ ቤቶች መቃጠላቸውንና አንዳንድ ዜጎች መፈናቀላቸውን የዞኑ የሰላምና ጸጥታ መምሪያ አስታውቋል። አንጻራዊ ላሉት ሰላም በዞኑ መስፈኑን የተናገሩት የመምሪያው ኃላፊ ደግሞ የተጠረጠሩ 133 ሰዎች በቁጥጥር ስር ውለዋል ብለዋል። በወንጀሉ ተሳትፎ የሌላቸው ወጣቶችም እየታፈሱ ናቸው ሲሉ የጅንካ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ መምህርና የህግና የብዝህነት ተመራማሪ ዶክተር ኬሬድን ተዘራ በደቡብ ክልል የማያባራ ተመሳሳይ ጥያቄዎች የተነሱ የጸጥታና የሁከት ምንጭ የሚሆኑት በህገ መንግስቱ ክፍተትና ፖለቲካዊ ጥያቄዎች በአግባቡ በውይይት ባለመፈታታቸው መሆኑን ገልጸዋል። ዮናታን ዘብዲዎስ በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው ይቀርባል። በደቡብ ክልል ደቡብ ኦሞ ዞን ማንነትን መስረት አድርጎ ተፈጸመ በተባለ ጥቃት አንድ መስጂድ ጨምሮም ቁጥራቸው የበዙ መኖሪያ ቤቶች መቃጠላቸውና አንድ ሺህ የሚደርሱ ዜጎች መፈናቀላቸውን የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ደሞ በዛቢ በስልክ ለአሜሪካ ድምጽ ተናግሯል። አንድ መስጊድ ጨምሮ መቶ አምሳ አንድ ቤቶች እንደተቃጠሉ ነው ያለን መረጃ። በዞኑ አንጻራዊ ያሉት ሰላም መታየቱን የተናገሩት ኃላፊው በወንጀሉ የተጠረጠሩ ሰዎችን በቁጥጥር ስር የማዋሉ ተግባር ተጠናክሮ ቀጥሏል ብሏል። ተረጋግቷል። አካባቢ ሁኔታ አንጻራዊ መረጋጋት ተፈጥሯል። አንጻራዊ መረጋጋት ማለት ምን ማለት ነው? አንፃራዊ ማለት አሁን ሙሉ ሙሉ ከማህበረሰቡ ጋር ውይይት ተደርጎ ስቴቢል የሆነ ነገር የተረጋጋ ነገር እስከሚፈጠር ለማለት ነው። በወንጀሉ ተሳትፎ የሌላቸውና ራሳቸውን ከጥቃቱ የተከላከሉ ወጣቶች እየታፈሱ እየታሰሩ ነው ሲሉ አስተያየታቸውን ከሰጡ የጂንካ ከተማ ነዋሪዎች ውስጥ አቶ ጌትነት ጋ ትሶ የሚከተለውን ለአሜሪካ ድምፅ ተናግሯል። መከላከያው የተወሰኑ መያዝ ጀመሩ። በትክክል ከጉዳዩ ጋር ተያያዥነት ያላቸው ሰዎች እየተያዙ ነበረ ግን ትናንት ከትናንት ወዲያ ጀምሮ ደግሞ የከተማው ወጣት እንትኖች ሲከላከሉ የነበሩ ሰዎች ምንም ባልታወቀ ሁኔታ እየተያዙ ነው ያሉት ከዛሬ ማለት ነው እና ይሄ ደግሞ ህዝቡንም እያስቆጣ ነው ያለው። እውነት ለመናገር ይሄ ወጣት ምንም አይነት ጥቃት እንዳይደርስ ነው ያደረገው እና ይሄ ደግሞ ህብረተሰቡ ጥርጣሬ አለው። ማለትም ይህ በመዋቅር ደረጃ የተደራጁ አካላት በመንግስት መዋቅር ውስጥ ስላሉ እነዚህ ሰዎች ሁኔታውን ዳይቨርስ ለማድረግ የታሰበ ነው የሚል ነገር በሁላችን ዘንድ አለ። የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ ደግሞ በዛብ ግን በዚህ ሀሳብ አይስማሙም። ዝም ብሎ የሚታፈስ ሰው አይኖርም። የሚጠረጠር ሰው ያው ተጠርጣሪ ማለት ወንጀለኛ ማለት አይደለም። ተጠርጥሮ ሰው እያዛ ተጠርጣሪ ወደ መቶ ሰላሳ ሁለት የሚሆኑ ተጠርጣሪዎች ተይዘው ነበሩ። በዚህ ውስጥ እጃቸው አሉ ተብሎ ነገር ግን ከዚ ውስጥ ንክኪ የሌላቸው ወደ ሀያ ሁለት ሰዎች ተፈተዋል። አንድ መቶ አስር ሰዎች በዋናነት ነገር ውስጥ ንክኪ አላቸው ተብሎ የሚታስቡ ሰዎች ተለይተው ለፍርድ ቤት ምርመራው እስከሚጣራ ድረስ በፍርድ ቤት ሂደት ውስጥ በጊዜ ቀጠሮ የሚሆንበት ሁኔታ የተጠየቀ ነው በፍርድ ቤት ፕሮሰስ። ነገር ግን አሁንም ተጠርጣሪዎች አሉ። በደቡብ ክልል ደቡብ ኦሞዞን በጂንካ ከተማና በአካባቢው ሰሞኑን የታየው የጸጥታ ችግር የመጀመሪያው ሳይሆን ከዚህ በፊትም በክልሉ የተለያዩ አካባቢዎች ተመሳሳይ ሁከቶች በተመሳሳይ ጉዳይ መፈጠራቸው የተለመደ ነው ተብሏል። በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ መምህርና የህግና የብዝሃነት ተመራማሪ ዶክተር ከርድን ተዘራ። በደቡብ ክልል የማያባራ ተመሳሳይ ጥያቄዎች የሚነሱት ከህገ መንግስቱ ክፍተት የሚመነጭ ነው ሲሉ ተናግሯል። ብሔረሰብን መሰረት አድርጎ አንድ ዞን ዞን ሲመሰረት ሊገኝ የሚችሉ ማህበራዊና ፖለቲካዊና ፖለቲካዊ ና የፖለቲካ ጥያቄዎችም አድሬስ ከማድረግ በአንድ በኩል ሊነሱ ይችላሉ። በሌላም ፋክተር ደግሞ የፖለቲካ ፍላጎትም ይኖር ይችላል። እንግዲህ የአብሮነት ሴት ውስጥ አብሮ በአግባቡ ማታስተናግደው ከሆነ ከአብሮነት ውስጥ ልቅ ወጣ ብዬ ራሴን በስራስ ይሻላል የሚሉት ነገሮች ሊመጡ የሚችሉበት ነገር ነው እዛ አካባቢ ላይ ያለውት እና በጥቅሉ ክልሉ አካባቢ ላይ ያለውን ችግር በሚገባና በመጨረሻ መፍትሄ ከመስጠት አኳያ ህዝቡን ፊትለፊት አወያይቶ መንግስቱ፣ ለአንደና ለመጨረሻ ጊዜ መፍትሄ መስጠት አለበት ብዬ ያምናሉ። መሻሻል ያለባቸው ህጎችም በአግባቡ ሰው እነሱን እያየ እንደዚህ ያልተረጋጋ አካባቢ ሲሆን፣ በተረጋጋው ሰዓት፣ አንጻራዊ ሰላም በነበረ ሰዓት የተሰሩ ስራዎች ላይ ነው እየተጎዱ ያሉት። ህገ መንግስቱ ይበን ክልሎ ያሉት ህገ መንግስትን ጨምሮ ከፌዴራል ላይ ያለውም ጨምር በአግባቡ መፈተሽ ያለበት ብዬ ያምናሉ። ዶክተር ከረድን ህገ መንግስቱ መጠን አለበት የሚሉበትን ምክንያት ገልጠዋል። ህገ መንግስቱም ላይ በቀላሉ እንዲህ አይነት አደረጃጀቶች አሁን ዞን የጠየቁ አካል ከጥቂት ጊዜ በኋላ ክልል ቢጠይቅ የሚከለክለው ነገር የለም። ጥያቄዎቹ በተለይም የራስን እድል በራስ የመወሰን እና የመዋቅር አደራጀት ፍላጎቶች የተንጸባረቁ ወደ ሀይል እርምጃ የሚቀየሩበት ምክንያቶቹ የተለያዩ ናቸው ብሏል። ይህን የሚመሩ አካላትን በሰከነ መልኩ ህዝብን በዚህ መልኩ ሊፈታ ይችላል መተም ላይ በሚችል መልኩ እያሳመኑ በአግባቡ ከመንገድ እና ህዝብን በማረጋጋት በየሰዓቱ ጥያቄዎች፣ ምንም አይነት ጥያቄዎች የሚነሱ የህዝብ ጥያቄዎች ከሆኑ እነሱን ለመመለስ ትርጉም ሰጥቶ በያንዳንዱ ሰዓት ላይ መውሰድ ያስፈልጋል። በሌላ መልኩ ግን ከጥያቄውና ጥያቄውን ቢያንስ አይቶ ከሚመልሰው አካል ውጭ ያለ ሶስተኛው ገብ ፍላጎት የሆነ እድልም ይኖራል የሚል እምነት ያለኝ። በሌላ መልኩ ቅድም እንዳልኩት ጥያቄዎቹን በአግባቡ በውይይት ይመለስልኛል የሚል ባህል ከቅርብ ጊዜ ወዲህ እያጣን ነው። ያለ ድል ሆኖ ዶክተር ኬረድን መንግስት ከህዝብ ጋር ግልጽና አግባባዊ ውይይትና ምክክር በማድረግ ዘለቀታዊ ምላሽ መስጠት አለበት ስሉ መክረዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ወደ ተከታዩና የምሽቱ የማክሰኞው ምሽት መሰናዶ የሆነው ትምህርት ነው የምናልፈው። የተባበሩት መንግስታት ድርጅትን ጨምሮ ወደ ስምንት አስርት ዓመታት የሚጠጋ እድሜ ባስቆጠሩ የዓለም አቀፍ ተቋማት ውስጥ ወጣቶች ያላቸው ተሰሚነትና የውሳኔ ሰጭነት ቦታ እምብዛም ነው ይላል ተከታዩ የትምህርት መሰናዶ ቀዳሚ ጉዳይ። በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ ከሰሞኑ የወጣው ግለ ታሪክ መጽሐፍም ይህንን ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ንግድና ምጣኔ ሀብት ያሉ የትውልዱን ተግዳሮቶችን ለመፍታት የሚካሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየናት ያዘጋጀችው እንደሚከተለው ታቀርበዋለች። ማህሌት እንዳልኩ ስለተባበሩት መንግስታትና ሌሎች አለም አቀፍ ተቋማት የማወቅ እድሉ የገጠማት ገና ልጅ እያለች ነው። በርካታ የቤተሰቦቹ አባላት በተለያዩ አለም አቀፍ ተቋማት በመስራታቸው እሷም ትምህርቷን ስትጨርስ ተቋማቱን እንደምትቀላቀል እርግጠኛ ሆና አደገች። ተሳካላትም። ኢንፎርሜሽኑ እየኖረኝ አይ ቲንክ በቤተሰቦች ይመስለኛል ዩኤን የተለያዩ ዩኤን ኤጀንሲ ላይ የሚሰሩ ቤተሰቦች ስለነበሩኝ በእነሱ አስቤው ሊሆን ይችላል ልጅ እያለሁ ሳላውቀው ከዛ ግን የመጀመሪያውን ኢንተርናሽናል ስራ ስሰራ ከኢንተርናሽናል ሬስኪ ኮሚቴ ጋር ነበር የሰራሁት ሬፊጂ ካምፕ ላይ። ስለዚህ አይ ቲንክ ሄሪሪን ለማሳደግ ሳስብ ከኢንተርናሽናል ኦርጋኒዜሽን ወደ ዩኤን ኤጀንሲ ሚሄድ ስለነበር ይመስለኛል። በሱ ነው እንግዲህ ወደ ዩኤን ኤችሲአር መስራት የደረስኩት። ማህሌት በአሁኑ ወቅት በእንግሊዝ ሀገር ለንደን ውስጥ በሚገኘው ኤሴክስ ዩኒቨርሲቲ በሰብአዊ መብቶችና የባህል ብዝሃነት የዶክትሬት ዲግሪዋን ለመያዝ እየተማረች ቢሆንም ሁለት ዓመት ወደ ሰራችበት የተባበሩት መንግስታት ድርጅት የስደተኛ መርጃ ተቋም ወይም ዩኤንኤችሲአር ተመልሳ ማገልገል ትፈልጋለች። ሆኖም በተቋሙ የሚታዩ የአሰራር ችግሮችን ለመቅረፍ ተሰሚነት ይኖራት ወይም አይኖራት እርግጠኛ አይደለችም። ኦነስቶ እንግዲህ መናገር ካለብኝ እንደወጣት ዩኤን መስራት ስንፈልግ፣ አንደኛ ኬሪያችን ዲቨሎፕ ከማድረግና ም የምና ይመስለኛል። ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ወጣቶችም የዚህ አካል መሆን ይመኛሉ። ሆኖም ተቋማቱ የሚከተሏቸውና የተቋማቱን ያክል እድሜ ያስቆጠሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶችን ያስተናግዳሉ። ከ30 ዓመታት በላይ በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም ዩኤንኤችሲአር ያገለገሉት አቶ መንገሻ ከበደ ተሰማ ከሰሞኑ በግጭቶችና ተቃርኖች ውስጥ ስኬታማ ጉዞ በሚል ርዕስ እነዚህን ሀሳቦች ከግል ታሪካቸውና በድርጅቱ ካሳለፉት ውጣውረድ ጋር አጣምረው መጽሐፍ አሳትመዋል። አቶ መንገሻን የመንግስታቱ ድርጅት ጠንካራና ደካማ ጎኖች ምንድናቸው ስል ጠይቅያቸዋለሁ። በአንድ በኩል የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ዋናውም ተልኮ ዓለም ውስጥ ሰላምን ለማስፈን ነው። ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልኮን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ ለዛ ህዝብ ደግሞ አይዞህ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብጤ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ሰብአዊ አገልግሎት እና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርኪ እኔም የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላ ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በእንደዚህ በተባበሩት መንግስታት ተቋም ውስጥ መስራት እንደ በአጭሩ የተባበሩት መንግስታት ሲምፕሊፋይ አርገን እንነጋገረው ከተባለ ማየው እንደ እድር ነው የአለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኒክሌየር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፅን በድምፅ መሻር መብት አጽድቀውላቸዋል እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እርስ በእርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋታል ብለን የተሟገትንበት ወይም የገፋንበት ሁኔታ ና የለም። አቶ መንገሻ ሰላሳ ዓመታት በሰሩበት የስደተኛ መርጃ ተቋም ለሁለት ዓመት ለማገልገል እድል ያገኘችው ማህሌት በቆየችበት ጊዜ በተቋሙ የታዘበችውን እንዲህ ትገልጻለች። ለምሳሌ ኢትዮጵያውያን ኮንቴክስት ብነግርሽ ፕራይመሪ ኤዲኬሽኑ የጋቨርንመንቱ ኤጀንሲ ፕሮቫይድ ያደርጋል ከአንደኛ እስከ ስምንተኛ ክፍል። ከዛ በኋላ ሀይ ስኩል ላይ ያለውን ደግሞ ከተማው ላይ ባለ ሀይ ስኩል ትምህርት ቤቶች ይማራሉ። ዩኒቨርሲቲ የተለያዩ ድርጅቶች አሉ ስኮላርሽፕ ሰጥቷቸው የሚያስተምሯቸው ግን የተገኘ እነዚህ ልጆች ተመርቀው ሲመለሱ ተመልሰው ሬፊጂ ካምፕ ውስጥ ነው የሚገቡት እና እኔ አሁኑ ጊዜ ላይ የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱ ነው ይህ ብቻ አይደለም የድንበር ተሻጋሪ ወረርሽኞች ሽብርተኝነት የአየር ንብረት ለውጥ የሚያስከትሏቸው አደጋዎች መስፋፋትና ሌሎች በርካታ አዳዲስና ነባር ችግሮችን ለመቅረፍ አለም አቀፍ ተቋማት ከትውልዱ ጋር መራመድ አልቻሉም ይላሉ አቶ መንገሻ። ለነኚህ አዲስ ለሚከሰቱ ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። የግዴታ ዩኤን አሁን ቢሆን በዛ አካባቢ መሻሻል የግዴታ ያስፈልገዋል። ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው? መጽሐፉ እንግዲህ በተለይም ለአዲሱ ትውልድ እንዲህ ነበር እንዲ ብሎ አንዳንድ ነገሮችን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን ነበረውን ሁኔታ ላይረድ ይችላል። ስለዚህ ስር መሰረቱ ምንድን ነው? ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔ ምስማማለሁኝ፣ ግን ከነ ድክመቱ ከነምኑ የተሻለ ሁኔታ ፈጥሯል ብያ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀት የሚችሉበት ሌላውን ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት። ሜላትም በአቶ መንገሻ ሀሳብ ትስማማለች። ተቋማቱ ወቅታዊ የዓለም ችግሮችን መፍታት እንዲችሉ ለወጣቶች ድምፅ መስጠት በውሳኔ መድረኮች ላይም ተሳታፊ እንዲሆኑ ማድረግ አለበት ትላለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ለምሽቱ ወደ ያዝ ነው። የመጨረሻ የማክሰኞው ምሽት መሰናዶ ነው የምናልፈው። ንግድና ምጣኔ ሀብት በዓለም አቀፉ የኮቪድ-19 ወረርሽኝ ወቅት ያልተበገረው የኢትዮጵያ የአበባ የአትክልት ፍራፍሬ የሕጸ ጣዕምና የመሰል ምርቶች የውጭ ንግድ በዩክሬንና ራሻ ጦርነት ግን ተጽዕኖ እያረፈበት እንደሆነ የኢትዮጵያ ሆልቲካልቸር አምራች ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምጽ ተናግረዋል። ደረጀ ደስታ ነው ያነጋገራቸው። በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው አባል ድርጅቶችን በስሩ ያቀፈ ነው። ሁሉም የአበባ፣ የአትክልት፣ የፍራፍሬ የሕጸ ጣዕምና መሰል ምርቶችን አምርተው ወደ ውጭ በመላክ የተሰማሩ ኩባንያዎች መሆናቸውን ተናግረዋል። የአበባው ኢንዱስትሪ ከ55 ሺህ በላይ ለሚሆኑ ሰራተኞች የቀጥታ የስራ ዕድል የፈጠረ ዘርፍ መሆኑንም ዳይሬክተሩ አስረድተዋል። ዘርፉ በኢትዮጵያ ምጣኔ ሀብት ላይ ስላለው ድርሻ የሚከተለውም ብለዋል። የኢትዮጵያ አበባ ከአንድ ሺ ሰባት መቶ ሄክታር ባነሰ መሬት ላይ ነው የሚመረተው። ነገር ግን በየዓመቱ ከግማሽ ቢሊዮን የአሜሪካ ዶላር በላይ ውጭ ምንዛሪ የሚያመነጭ ኢንዱስትሪ ነው። አገሪቷ ካላት ኤክስፖርት ከአጠቃላይ ውስጥ ከአስራ ሶስት በመቶ በላይ የሚሆነው የኤክስፖርት ገቢ የሚገኘው ከዚህ ኢንዱስትሪ ነው። እንደ ሀገር ደግሞ ከቡናና ከወርቅ ቀጥሎ በሶስተኛ ደረጃ የሚገኝ ኢንዱስትሪ ነው። ከአግሪካልቸር ዘርፍ ጋር ደግሞ የምንመለከተው ከቡና ቀጥሎ በግብርና ዘርፍ ውስጥ ሁለተኛው ግንባር ቀደም ዘርፍ ነው ብለን የምንወስደው ዘርፍ ነው ማለት ነው ይህ ዘርፍ በወቅቱ የአገር ውስጥና የውጭ ዓለም አቀፍ ሁኔታዎች ምን ያህል ተነክተዋል? እንግዲህ በአሁኑ ወቅት የራሽያና የዩክሬን ጦርነት አለ። ከዛ ጋር ተያይዞ የሚስተዋሉ ቻለንጆች አሉ። እንግዲህ ራሽያ ብቻዋን እንግዲህ ከአለም አቀፍ የአበባ ንግድ ውስጥ ከሁለት ነጥብ አምስት እስከ ሶስት ፐርሰንት የሚሆነውን የምትሸፍን ሀገር ነች። እንደሚ ከአስራ ሰባት ሚሊዮን ስኩዌር ኪሎ ሜትር በላይ ትልቅ ሀገር ነች። ስለዚህ በመሬትም በአየርም ያሉት እንቅስቃሴዎች በመወሰናቸው ምክንያት የተለያዩ ተጽዕኖች እየመጡ ነው የሚገኙት። ከስዊፍት ሲስተምም በመውጣቷ ጋር ተያይዞ የክፍያ ይሾዎች አሉ። ሌላኛው ኢኳዶር በጣም በትልቁ ወደ ራሽያ ገበያ ይልኩ ነበር። አሁን ግን ወደ ሌሎች ገበያዎች ነው ምርቶቻቸውን እየላኩ የሚገኙት። ይህም በአጠቃላይ እንግዲህ ተጽዕኖ አሳርፏል ፍሪው ላይ ያነሱልኝ ወደ ሁለት ነጥብ አምስት ነው እንደዚህ ብለው ነበረ። በመቀበል ነው አበባ በመግዛት ነው ወይስ በገበያው ላይ ወደ ውጭ አበባ በማቅረብ በኩል ነው? በመቀበል በአለም አቀፍ ካለው የፍላወር ማርኬት ገበያ እንግዲህ ወደ አስራ አምስት ቢሊዮን ዩሮ ከሚሆነው ውስጥ ወደ እስከ ሁለት ነጥብ ከሁለት ነጥብ አምስት ከሶስት ፐርሰንት የሚሆነው የሚሄደው ወደ ራሽያ ነው። በመቶኛ ቢገልጹልኝ የኢትዮጵያ አበባዎች ወይም በእናንተ ማህበራት ስር ያሉት ምርቶች የሚሄዱባቸውን ሀገሮች በቅደም ተከተል የት የት ነው የሚላኩት? እና እሱን ከመጠናቸው ጋር ይነግሩኝ። እንግዲህ በዋነኝነት የአበባ መዳረሻ ገበያ ኔዘርላንድ ነች። የኢንተርናሽናል ፍላወር ትሬድ ሀብ ስለምትባል ማለት ነው። ስለዚህ ወደዛ እንግዲህ ወደ ካጠቃላይ አበባ ምር ወደ ሰማንያ ከመቶ ወደዛ ይሄዳል። ከዛ ደግሞ በመቀጠል ጀርመን ትልቅ ተቀባይ ሀገር ነች፣ የኢትዮጵያን አበባ በመቀበል ረገድ ማለት ነው። ስዊዘርላንድ፣ ኖርዌይ፣ ቤልጅየም፣ ፈረንሳይ እያለ ይሄዳል ማለት ነው። በአጠቃላይ አብዛኞቹ የአውሮፓ ሀገራቶች የኢትዮጵያ አበባ ተጠቃሚ ናቸው። ከዚህ ሌላ በጦርነቱ ሳቢያ ስለተፈጠሩ ሁኔታዎችም አቶ ቴዎድሮስ ይህን ብለዋል። ከዚህ በተጨማሪ እንግዲህ የማዳበሪያ ዋጋ በሰፊው ጨምሯል። ከዛ አካባቢ የሚመነጩ ማዳበሪያዎች ነበሩ። እንግዲህ አጠቃላይ የመርከብ ዋጋንም ስንመለከት የኮንቴነር ዋጋም በከፍተኛ ደረጃ ጭማሪ አሳይቷል። ኢንዱስትሪው ላይ እንግዲህ ይሄ በአጠቃላይ ሲደመር የራሱን የሆነ አሉታዊ ተጽዕኖ እያሳረፈ ይገኛል። እስካሁን ግን እንግዲህ ይህንን ተቋቁሞ ኩባንያዎች እንቅስቃሴ እያደረጉ ይገኛሉ ማለት ነው። ለመሆኑ ጨምሯል የተባለው ዋጋ የጨመረው በምን ያህል እጅ ነው? እስከ ሁለት መቶ ፐርሰንት ጨምሯል ከሁለት መቶ ፐርሰንት የሚሆን እንግዲህ በአቨሬጅ ማዳበሪያ ስንል የተለያዩ ምርቶች ያሉ በአቨሬጅ ኮስ ደግሞ እስከ ሁለት መቶ ፐርሰንት ጭማሪ አሳይቷል የማዳበሪያ ዋጋ ማለት ነው። የማዳበሪያ ዋጋ የመርከብ የሲፍሬቱም ኮስት እንግዲህ የማጓጓዣ ዋጋውም እንግዲህ ከፍተኛ ጭማሪ አሳይቷል። እንግዲህ ይሄ በአጠቃላይ የኢንዱስትሪ ላይ የማምረቻ ውጪ ላይ ጭማሪ አምጥቷል ብለን መውሰድ እንችላለን። እና ሌሎች የገበያ አማራጮችን አግኝታችኋል አሁን ወይስ ምንድን ነው በዚህ ሰዓት እያደረጋቸው ያላቸው? እንግዲህ እንደ ማህበር በፊትም አሁንም የምንሰራው ሀገራዊ ለኢትዮጵያ ምርት መዳረሻ ሀገሮችን የማስፋፋት ስራ እንሰራለን። እንግዲህ እንደሚታወቀው የኢትዮጵያ አበባ እስከሩቁ ምስራቅ ጃፓን እና ኮሪያ ላይ በቅርብ ዓመታት በሰፊው ኤክስፖርት ተጀምሮ ነበር። ሰሜን አሜሪካ ገበያም ላይ ከኢትዮጵያ ኤርላይንስ ጋር ተያይዞ ምንም እንኳ ያጓም ፈጽኖ ቢኖር ወደዛም ለመላክ ጥሮት በሚገኘው የካርጎ ስፔስ ለመላክ ከፍተኛ ጥረቶች እየተደረጉ ነው የሚገኘው። ወደ ቻይናም ገበያ ለመግባት በፊ እንቅስቃሴ ነው እየተሰራ የሚገኘው። በዋነኝነት ወደ አውሮፓ ነው የሚላከው። አውሮፓ ገበያም ላይ ይበል ተፎካካሪ ለመሆን ብዙ ጋራሻዎች ላይ ብዙ ሱፐርማርኬት ሆቴሎች ላይ ለመግባት ሰፊ ስራዎች እየተሰሩ ነው የሚገኝ። ስለዚህ አሁን ጉዳት የመጣው ከተቀባይ አንጻር ብቻ ሳይሆን ከምርቶቻችሁን የምትለኩበት የማዳበሪያና የትራንስፖርት አቅርቦት ላይ ነው ማለት ነው። ችግሩ የመጣው አሁን በሁለት መ- ነው ተጽዕኖ የሚኖረው አንደኛው የኢትዮጵያ አበባ ከዚህ ሄዶ ከዛ ከኔዘርላንድ በተዋክ ነው ወደ ራሻ የሚሄደው ስለዚህ ም ላይ ተጽዕኖ ይደርሳል ማለት ነው። ሁለተኛው ተጽዕኖ የሚደርስብን እንግዲህ ኢኳዶር አብዛኛውን አበባ ወደ ራሻ ይልክ ነበር። አሁን መላክ ስለማይችሉ በቀጥታ ወደ ገበያ ያስገብታል ማለት ነው። ይህም እንግዲህ ማርኬቱ ላይ ሰርፍለስ እንዲኖር ያደርጋል ማለት ነው። በተለይ አውሮፓ ገበያ ላይ ተጨማሪ አቅርቦት ይኖራል ማለት ነው። የራሻ ገበያ አብዞር ብላደርግ ይችል የነበረውን ወደ ገበያ በመግባቱ እንግዲህ ዋጋ እንዲቀንስ ያ አቶ ቴዎድሮስ በተለይ በኮቪድ ወቅት የነበረውንም መልካም ሁኔታ ጨምረው እንደሚከተለው ያብራራሉ። እንግዲህ ምናልባት ወደኋላ መለስ ብለን ብናየው ጥሩ ሆኖ ብዬ አስባለሁ። የኢንዱስትሪውን እንቅስቃሴ ኮቪድ በተለይ እንደ አውሮፓያን አቆጣጠር ማርች እና ኤፕሪል ሀያ ሀያ ላይ ትልቅ አደጋ ኢንዱስትሪ ላይ ጥሎ ነበር። የነበረው ምክንያቱም አውሮፓ ሎክዳውን ላይ ነበር፣ ውሸባ ላይ ነበሩ። በዛ ምክንያት እንቅስቃሴ አልነበረም ለስምንት ሳምንታት ማለት ነው። በዛ የተነሳ ኩባንያዎች ትልቅ ችግር ላይ ወድቀው ነበር። ማህበራችን እንግዲህ መደረግ አለ ራሳቸው ያላቸውን ምክረ ሀሳቦች ለመንግስት አቅርቦ ነበር። መንግስት ፈጣን ምላሽ በመስጠቱ ኮቪድ ሊያደርስ የነበረውን ከፍተኛ አሉታዊ ተጽዕኖ ወደ እድል ተቀይሮ ኩባንያዎቹ ወደ ስራ ገብተው ከሞላ ጎደል በጣም ጥሩ ሊባል የሚችል እንቅስቃሴ ሲያደርጉ ነበር የቆዩት። አውሮፓም ላይ ሳመር ታይም የምንላቸው ወራቶች በተለይ ሰኔ ሐምሌ፣ ነሐሴ ላይ የበጋ ወቅታቸው ነው ወደ መዝናናት የሚሄዱበት ሙቀትም ስለሚሆን ጋርደኖቻቸውን የሚንከባከቡበት ወቅት ነበር። ሌላ ጊዜ ዳውን ሲዝን ብለን የምንወስደው ነው። ነገር ግን በኮቪድ ምክንያት ስለ ስለነበሩ በተለይ የአበባም ሆነ የሚበላ ነገር ፍላጎታቸው ከፍተኛ ነበር። ስለዚህ በሌሎች የምጣኔ ሀብቶች ላይ ከፍተኛ ጉዳት ያስከተለው ኮቪድ-19 ለኢትዮጵያ አበቦችና ተያያዥ ምርቶች ግን የፈጠረው መልካም አጋጣሚ ከፍተኛ መሆኑን አቶ ቴዎድሮስ ይገልጻሉ። ስለዚህ ኢንዱስትሪው እንግዲህ በኮቪድ ወቅት ሬከርድ ሊባል የሚችል ትልቅ ኬል ማከናወን የቻለበት ነው። እንደ ሀገርም ካየነው ከግማሽ ቢሊዮን ዶላር በላይ የውጭ ምንዛሪ ማመንጨት የተቻለበት ነበር። እንግዲህ ባለፉት ሁለት ዓመታት በየአመቱ ከአምስት ሚሊዮን ዶላር በላይ ኢንዱስትሪ ማመንጨት ችሎ ነበር። ስለዚህ የነበረው መጥፎ አጋጣሚ ወደ ድል ተቀይሮ ጥሩ እንቅስቃሴ ተካሄደበታል። ለዚህ ትልቅ አስተዋጽኦ ያደረጉ ሁኔታዎችንም አቶ ቴዎድሮስ እንደሚከተለው ገልጸዋቸዋል። አንደኛው ትልቅ እድል የሰጠን የኢትዮጵያ አየር መንገድ በረራ አለማቋረጡ ነው። እዚህ አጋጣሚ የኢትዮጵያና አየር መንገድ ለማመስገን እወዳለሁ። ከኬንያ አንጻር ስናየው በኮቪድ ምክንያት ኬንያ ወደ ሀምሳ ሺህ የሚሆን የአበባ ሰራተኛ ተቀንሶ ነበር። ኢትዮጵያ ላይ ከዚህ ጋር የተገናኘ ቅነሳ አልተደረገም። እንግዲህ ማህበሩና አባላቶቹ ባረጉት ጥረት የተነሳ መንግስትም በሰጣቸው በጎ ወሳኔዎች የተነሳ ማለት ነው። አስቸጋሪ በነበረው የኮቪድ ወቅት የተፈጠረው መልካም አጋጣሚ በአሁኑ ወቅት በተፈጠረው የሩሲያና የዩክሬን ጦርነት ሳቢያ ግን መቀየሩን የአቶ ቴዎድሮስ መግለጫ ያስረዳል። ቢያ ሆልቲ ካልቸር አምራች ላኪዎች ማህበር ዋና ዳይሬክተርን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ለዕለቱ ያሰናዳናቸው ዝግጅቶቻችን ተጠናቀዋል። ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት ሲኖራችሁ በኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ላይ ጻፉልን። በተጨማሪም ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ ገብታችሁ በሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንን ጎራ ብላችሁ በመጎብኘት አስተያየቶቻችሁን በውስጥ መስመር ላኩልን። ተከተሉን፣ ተነጋገሩ ተወያዩ። በተጨማሪም ደግሞ የስልክ መስመራችንን እናስታውሳችሁ፣ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑርልን። የዋትሳፕ ቁጥራችንንም እናስታውሳችሁ፣ ሁለት ዜሮ ሁለት ሁለት አምስት አንድ 35 05 ሁሌም እንደምለው የዚህ የዋትሳፕ ቁጥራችን ለመደወያ ሳይሆን በድምፅ ቀድታችሁ አስተያየቶቻችሁን ለማስተላለፊያ እንዲሁም የጽሑፍ መልእክቶቻችሁንና ጥቆማዎችን ለመስጫ ነው። በድጋሚ ላስታውሳችሁ 202 251 35 05 ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ዝግጅታችንን ደግሞ ያቀናበረችልን ብርሃን ኃይሉ ናት። እዚህ ዋሽንግተን ዲሲ በሚገኙና በመላው ኢትዮጵያ ባሉ ዘጋቢዎቻችን ባልደረቦቻችን ስም ሰናበታችኋለሁ። ደናደሩ ደሩ